ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ሚያዝያ 10 2012 ዓ ም ስርጭታችን ጀመረ። ጤና ይስጥልኝ፣ የተከበራችሁ አድማጮች የማስተናግዳችሁ ሶሎሞን አባተ ነኝ። ትንሣኤን ስታከብሩ ኮሮና ቫይረስንና ኮቪድ አስራ ዘጠኝን እያሰባችሁ ይላል የኢትዮጵያ ጤና ሚኒስቴር። ጥንቃቄ ነው ዋና አንደኛ፣ ሲታረድ ራሱ ገበያ ነው መጀመር ያለበት እና በጣም ጥንቃቄ ማድረግ፣ መከላከያ መንገዶችን በደንብ ማወቅ፣ መተላለፊያ መንገዶችን በደንብ ማወቅ ስለዚህ ገበያ ውስጥም አካላዊ መራራቅን መጠበቅ ከምንገዛቸው ሰዎች ያንን ጠብቀን መግዛት። ከዛ በኋላ ግን በግ ታርዶ በተቻለ መጠን እኛ የምንመክረው ጥሬ ሥጋ አለመብላት። ዶክተር ተገኔ ረጋሳ በጤና ሚኒስቴር የኮሚዩኒኬሽንስ ዳይሬክተር ናቸው። መልዕክታቸውን በዘገባ ይዘናል። ፕሮዲውሰሩ ንጉሱ ታምሬ ነው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ በኢትዮጵያ ከጤና ሚኒስቴር በተገኘው የኮሮና ቫይረስ ዕለታዊ ይዞታ መግለጫ መሰረት 659 ሰዎች ምርመራ ተደርጎላቸው ዘጠኝ የቫይረሱ ተጠቂዎች ተገኝተዋል አጠቃላዩ ቁጥር አሁን 105 ደርሷል ከጆንስ ሆፕኪንስ ዩኒቨርሲቲ የኮሮና ቫይረስ አለም አቀፍ ይዞታ መረጃ ማዕከል በተገኘው አሀዝ መሰረት በአሁኑ ወቅት በዓለም ዙሪያ በቫይረሱ የተጠቃው ሰው ቁጥር ከሁለት አሀዝ ከ154 ሺ በላይ አሻቅቧል። በአፍሪካ አህጉር የቫይረሱ ተጠቂ ቁጥር ዝቅተኛ መስሎ ይታይ እንጂ የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖ አሀዞቹ ሊያሳስቱ እንደሚችሉ ተናግረዋል። ዶክተር ቴድሮስ ትናንት አርብ ሲናገሩ ባለፈው ሳምንት ውስጥ በራሴ አህጉር በአፍሪካ የተመዘገበው የቫይረሱ ተጠቂዎች ቁጥር በ51 ከመቶ ጨምሯል፣ ለህልፈት የተዳረጉት ቁጥርም በ60 ከመቶ አድጓል ካል በኋላ በአሁኑ ወቅት ካለው የመመርመሪያ መሳሪያ እጥረት ችግር አኳያ በተጨባጭ ያለው የቫይረሱ ተጠቂዎች ቁጥር ሪፖርት እየተደረገ ካለው የበለጠ መሆኑ አይቀርም ሲሉ አስረድተዋል። በዩናይትድ ስቴትስ ዋሽንግተን በቂ የምርመራ አቅም የለም የሚሉትን ስጋቶች ውድቅ አድርጋ ኢኮኖሚውን ለዜጎች ደህንነትና ጤና ቅድሚያ ትኩረት ሰጥተን ቀስ በቀስ እንከፍተዋለን በሚለው እቅዷ እየገፋች ነው። ትናንትና የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ ለጋዜጠኞች በሰጡት ማብራሪያ ክፍለ ግዛቶች ትክክለኛ በሚሉት ጊዜና አግባብ የእቅዱን ምዕራፍ አንድ ስራ ላይ ለማዋል የሚያስችላቸው በቂ የምርመራ አቅም አለን ብለን እናምናለን ብለዋል። በዋይት ሀውሱ እቅድ የወጣው ምዕራፍ አንድ መምሪያው ምግብ ቤቶችና የስፖርት ማዕከሎችን የመሳሰሉ የንግድ ስፍራዎችን መክፈት የሚያስችል ነው። አንዳንድ የጤና ኤክስፐርቶች ግን ዋሽንግተን የቫይረሱ ምርመራ በስፋት ባልተዳረሰበት ሁኔታ አሁን ያሉትን ገደቦች ለማንሳት መንቀሳቀሷ የቫይረሱን ስርጭት እንደገና እንዲያገረሽ ማድረጉ አይቀርም የሚል ስጋት ሲያሰሙ ቆይተዋል። በምዕራብና ማዕከላዊ አፍሪካ ዙሪያ ባሉት ግጭቶች ላይ የኮሮና ቫይረስ ወረርሽኝ መጨመሩ በአካባቢው ያለውን የከፋ ሰብአዊ ቀውስ ያባብሳል ሲል የተባበሩት መንግስታት የስደተኞች ኮሚሽን አስጠነቀቀ። በሀያ አንድ የክልሉ ሀገሮች ብዛት ያለው ተፈናቃይ የሚገኝባቸው እንደሆኑ ያመለከተው የመንግስታቱ ድርጅት በግጭትና በከፋ የአየር ሁኔታ ምክንያት የተፈናቀሉ ከዘጠኝ ሚሊዮን የሚበልጡ ሰዎች እንዳሉ ነው ያመለከተው። ሞዛምቢክ ውስጥ ከ11 ቀናት በፊት የደረሰበት የጠፋውን የማህበረሰብ ሬዲዮ ጋዜጠኛ የሀገሪቱ ባለስልጣናት ፈልገው እንዲያገኙና በአስቸኳይ እንዲለቁት የጋዜጠኞች ነጻነትና የመብት ተሟጋጅ ቡድኖች ጠይቀዋል። ራዲዮ ኮሚኒታሪያ ደፓልማ የተባለ የራዲዮ ጣቢያ ጋዜጠኛው ኢብራሂም አቡ ሙባርኮ ከስራው ወደ ቤቱ ሲጓዝ ነው የጠፋው። የድንበር አልባ ጋዜጠኞች የአፍሪካ ጉዳይ ኃላፊ አኖ ፍሮገር ባወጡት መግለጫ ጋዜጠኛው የጠፋበትን ሁኔታ የሚያውቁ ወታደሮች እንዳሉ መረጃ ደርሶናል፣ በድርጊቱ እጃቸው ሳይኖርበት አይቀርም ብለዋል። የሞዛምቢክ መንግስት በጉዳዩ ላይ አስተያየት አልሰጠም። ባለፈው ዓመት በሀገሪቱ ሰሜናዊ ግዛት ስለሚካሄድ ሁከት የዘገቡ ጋዜጠኞች ለወራት ደብዛቸው ጠፍቶ እንደነበረ የሚናገሩት የመብት ቡድኑ ተጠሪ ስጋታችን፣ ኢብራሂምም የነሱ እጣ ይደርሰዋል የሚለው ነው ብለዋል። ጋዜጠኛው በጠፋበት እለት ወታደር ከቦኛል፣ የሚል የጽሁፍ መልእክት ለባልደረባው ልኮ እንደነበረ ነው አር ኤስ ኤፍ ጨምሮ ያመለከተው። የኢራን የጦር ኃይል ቦምብ የተጫኑ ሶስት አብራሪ አልባ አውሮፕላኖች ወይም ድሮኖች አሉን ሲል ዛሬ ተናገረ። የመከላከያ ሚኒስትሩ ጀነራል አሚር ሃታሚ ዛሬ በሰጡት መግለጫ ድሮኖቹ ወደ ሰማይ 13700 ሜትር ከፍታና አንድ ሺህ አምስት መቶ ኪሎ ሜትር ርቀት መንቀሳቀስ የሚችሉ መሆናቸውን ነው የገለጹት። የተለያዩ ቦምቦችና ሚሳይሎች የታጠቁ በመሆኑ ለውጊያ ተልዕኮ ጥቅም ላይ ለመዋል ዝግጁ ናቸው ማለታቸውም ተጠቅሷል። በመጨረሻም የሆንግኮንግ ፖሊሶች አስራ አራት ታዋቂ አፍቃሪ ዲሞክራሲ እንቅስቃሴ መሪዎችን ማሰሯ ተዘግቧል። ሆንግ ኮንግ ግጭት በቀላቀሉ ህዝባዊ ተቃውሞዎች ከተናጠችበት ጊዜ ወዲህ የተቃዋሚ እንቅስቃሴ መሪዎች በብዛት ሲታፈሱ ያሁኑ ከፍተኛው ቁጥር እንደሆነ ተመልክቷል። ቀደም ብላ ቻይና ለመጪው መስከረም ወር የታቀደው የግዛቲቱ ምክር ቤታዊ ምርጫ ከመከናወኑ አስቀድሞ የሆንግኮንግ አስተዳደር የብሔራዊ ጸጥታ ህግ እንዲደነግግ አሳስባ እንደነበረም ዜናው ጨምሮ ገልጿል። አድማጮች ለሰዓቱ የተሰናዳው የዓለም ዜና በዚሁ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ኸርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ሚያዝያ 10 2012 ዓመተ ምህረት ምሽት ፕሮግራም ነው። ትንሣኤን ስታከብሩ ኮሮና ቫይረስንና ኮቪድ-19ን እያሰባችሁ ይላል የኢትዮጵያ ጤና ሚኒስቴር። ዜና ዋና አንደኛ ሲታረደራሱ ሊገባያ ነው መጀመሪያ ያለበት እና በጣም ጥንቃቄ ማድረግ መከላከያ መንገዶችን በደንብ ማወቅ፣ መተላለፊያ መንገዶችን በደንብ ማወቅ። ስለዚህ ገበያ ውስጥም አካላዊ መራራትን መጠበቅ፣ ከምንገዛቸው ሰዎች ያንን ጠብቀን መግዛት። ከዛ በኋላ ግን በግ ታርዶ በተቻለ መጠን እኛ የምንመክረው ጥሬ ሥጋ አለመብላት። ዶክተር ተገኔ ረጋሳ በጤና ሚኒስቴር የኮሚዩኒኬሽንስ ዳይሬክተር ናቸው። ዘገባ ይዘናል። ወደ ምሽቱ ዝግጅቶቻችን እንለፍ። ክርስቲያን ምዕመናን ትንሣኤን ስታከብሩ ኮሮና ቫይረስ እና ኮቪድ-19 መኖራቸውን እያሰባችሁ ይሁን፣ ከመጠንቀቅ አትቦዝኑ ይላል የኢትዮጵያ ጤና ሚኒስቴር። ጥንቃቄው በአምልኮ ስፍራዎች፣ በግብይትና በግል ግንኙነቶችም እንዲሆን በሚኒስትሩ የኮሚኒኬሽንስ ዳይሬክተር ዶክተር ተገኔ ረጋሳ አሳስበዋል። ፀሐይ ዳምጠው ዝርዝሩን ይዛለች። ይህ ዘገባ በትናንትናው ምሽት ተላልፏል። በዚህ ምሽት በድጋሚ ይደመጣል። የጤና ሚኒስቴር እንደገለጸው የዘንድሮ የፋሲካ በዓል መከበር ያለበት የጊዜውን ስጋት ከመመጥን ጥንቃቄ ጋር ነው። የፋሲካ በዓል በክርስትና እምነት ተከታዮች ዘንድ በድምቀት እንደሚከበር ያስታወሱት በሚኒስቴሩ የኮሚኒኬሽን ዳይሬክተር ዶክተር ተገኔ ረጋሳ መደረግ አለባቸው ያላቸውን ጥንቃቄዎችንም አብራርቷል። በኢትዮጵያውያን ዘንድ በዓል ሲከበር የዘመድ አዝማድ ጎረቤትና ወዳጆች መጠራራትና በአንድ ላይ መሰብሰብ የተለመደ ነው፣ ያሉት ኃላፊው የዘንድሮን ፋሲካ ስናከብር ግን ያለንበት ወቅት ግንዛቤ ውስጥ ማስገባት አለብን ሲሉ ተናግረዋል። የበዓሉን እንግዲህ ይሄ በዓል በጣም ትልቅ በዓል ነው፣ ኢትዮጵያዊያን ዘንድ በተለይ ደግሞ የክርስትና እምነት ተከታዮች መጠራራት፣ መገባበዝ ቤተሰብ፣ አካባቢ፣ ጎረቤት መጠራራት፣ መገባበዝ አለ እና እሱንም ጥንቃቄ ማለት ያንን አቁሙ ማለት ባይቻልም እንኳን በጣም ጥንቃቄ የተሞላበት መሆን አለበት። ስንገባበዝ አብረን ስንጫወት አካላዊ መራራት የሚባለውን መጠበቅ ያስፈልጋል። ሰላምታ ስንሰጣት ከሮቁ አለመጨባበጥ መረሳት የለበትም። ያንን ጥንቃቄዎች አድርገን ይህንን በዓል ማሳለፍ ያስፈልጋል። ዋናው ጤንነት ስለሆነ ጤንነታችን መጠበቅ ለሕይወት ማሰብ ያስፈልጋል እና እነዚህ ነገሮች መረሳት የለባቸውም። የሚል መልእክት ነው የምናስተላልፈው። በዓሉን የሚያከብር የክርስትና እምነት ተከታይ እንደ አቅሙ ዶሮ፣ በግ፣ ፍየል ያርዳል ወይም የበሬ ሲጋ ይገዛል። ነገር ግን ከግብይት ጀምሮ ታቄ የተሞላበት አዘገጃጀት መከተል ግዴታ ነው በማለት አሳስበዋል። የኮሚኒኬሽን ዳይሬክተሩም ዶሮ ማረት በግ ማረት ይቻላል፣ ግን ጥንቃቄ ነው ዋና። አንደኛ ሲታረድ ራሱ ስንገበያይ ነው መጀመሪያ ያለበት እና በጣም ጥንቃቄ ማረግ መከላከያ መንገዶቹን በደንብ ማወቅ፣ መተላለፊያ መንገዶቹን በደንብ ማወቅ። ስለዚህ ገበያ ውስጥም አካላዊ መራራቅን መጠበቅ፣ ከምንገዛቸው ሰዎች ያንን ጠብቀን መግዛት። ከዛ በኋላ ግን በግታርዶ በተቻለ መጠን እኛ የምንመክረው ጥሬት ጋር አለመምላት ይ ጊዜ እስከምታስ ድረስ፣ ምንም እንኳን ለኢትዮጵያውያን ከባድ የሆንም እናጣለን ግን ዋና ዋናው ለጤንነታችን ደግሞ ማሰብ ስላለብን እና ይሄ ከባድ ሊሆን ስለምችሉ ከዚህ ጋር ተያይዞ ሊመጡ ሊከሰቱ የሚችሉ የጤና ጉለቶች ሊኖሩ ስለምችሉ ጥንቃቄ ማድረግ፣ ከማረዳችን በፊት ከመለካከታችን በፊት መታጠብ፣ ከነካካም በኋላ ደግሞ እጅን በደንብ አድርጎ በጣም በንጹህ ውሃ መታጠብ። ምክንያቱም መነካካት ሊኖር ይችላል ካረድን በኋላ ስራ ይታታል። ዓይናችንን አፍንጫችንንና አፋችንን መነካካት ሊኖር ይችላል። ሶ ይሄንን በደንብ መጠበቅ አለመነካካት፣ በተለይ ከባህሉ ጋር ይሄ ንግግ ሊኖር ስለሚችል በደንብ መታጠብ አለመርሳት። ግን ውሃ በአቅራቢያው ላይ ካልተገኘ ደግሞ ሳኒታይዘር የሚባል እና አልኮልን መጠቀም ላይ ትኩረት እንዲደረግ እንፈልጋለን። ዶክተር ተገነ አክሎም በተለያዩ የግብይት ቦታዎች ዛሬ ባደረጉት ቅኝት መዘናጋት ማስተዋላቸውን ገልጿል። አሁን እዚህ ከተማ ላይ ዛሬ ራሱ እያየን ነበረ። ይህንን የአካላዊ መራራቅ ተግባራዊ እያደረግን አይደለንም። መርሳት የለብንም ስለዚህ ገበያ መገበያየት ይቻላል። ግን ገበያ ስንገበያይ ደግሞ ጥንቃቄ ማድረግ በጣም ወሳኝ መሆኑን አሁንም መርሳት የለብንም ሁሌም መርሳት የለብንም። ይሄንን ነው አንዱ ማስተላለፍ የምፈልገው። ህዝቡ በዓሉን ሲያከብር ድጋፍ የሚሹ ወገኖችን ማስታወስና መርዳት እንዳለበትም የጤና ሚኒስቴር ኮሚኒኬሽን ዳይሬክተር አስገንዝበዋል። በዚህ በዓል ጋር ተያይዞ ያላቸው ሰዎች የሌላቸው መርዳት በጣም አስፈላጊ ነው የሚሆነው ከኮሮና ቫይረስ ጋር ተያይዞ ኢኮኖሚውን ሊቀዛቀዙ ይችላል። በዚህ ጋር ተያይዞ ደግሞ የሚጎዱ ሰዎች ሊኖሩ ስለሚችሉ ያላቸው ሰዎች የሌላቸውን የባህላችንም ስለሆነ ባህል ስለመርዳት ብቻ ሳይሆን ኢትዮጵያውያን ባህላችን ነውና የሌላቸውን ሰዎች መርዳት ያስፈልጋል። የሚረዳዳ ደግሞ ጥንቃቄ ማድረግ አካላዊ መራራቁንና ንጽህናሁን በደንብ እየጠበቅን የሌላቸውን ሰዎች እየረዳን ይህንን ባህል በሰላም እና በጤና እንድናሳልፍ ጥላለው ይህን ሁሉም ተግባራዊ ቢያደርግ እንደ ጤና ሚኒስቴር እኛ የተቻለ ነው ሁሉ የሰባችንን ጤና ለመጠበቅ እና በሽታውንም ለመከላከል የተቻለን ጥረት እያደረግን ነው ያለ። ነው ህዝባችን ደግሞ ከጎናችን ከጊዜ ወደ ጊዜ እየቆመ ነው ያለው ማለት ንፈልገዋል። ዶክተር ተገኔ ረጋሳ በዓሉ ለኢትዮጵያ ክርስትና እምነት ተከታዮችና ለመላው ህዝብ የጤናና የደስታ እንዲሆን ተመኝቷል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ። አመሰግናለሁ ፀሐይ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት ክቡራትና ክቡራን። ዝግጅቶቻችንን በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሐሪክ ማግኘት ይቻላል። በትዊተር፣ በኢንስታግራም፣ በዩቱብም ታገኙናላችሁ። ወደ ተከታዩ ዘገባ እንተላለፍ። የዘንድሮን ፋሲካ ኮሮና ቫይረስ በእጅጉ ተጭኖታል። ኮቪድ-19 አደብዝዞታል። የጤና ሚኒስቴር ሚያዝያ ስምንት ባወጣው መግለጫ በቤተሰብ መካከልም ይሁን በአጠቃላይ ሰው በአካል ከመነካካትና ከማንኛውም አይነት የመነካካት ሰላምታ እንዲቆጠብ የጥንቃቄ መመሪያ አስተላልፏል። የሃይማኖት ተቋማትና አባቶችም ምዕመናን ራሳቸውን ከኮሮና ቫይረስና ከኮቪድ-19 እንዲጠብቁ በዓሉን ቤታቸው ሆኖ እንዲያከብሩ ትዕዛዛትና መልእክቶችን ሲያወጡ ሰንብተዋል። ለመሆኑ በዚህ ሁኔታ ውስጥ የሚውለው የዘንድሮ በዓለ ትንሣኤ ሃይማኖታዊ አከባበር ምን ይመስል ይሆን? አዲሲቱ ባልደረባዬ ስመኝሽ የቆየ የሃይማኖት አባቶችንና የእምነቱን ተከታዮች አነጋግራ የሚከተለውን አጠናቅራለች። እንኳን ደህና መጣሽ ስመኝሽ ወይም ሊሊ። ሊሊ በርግጥ ለቪኦኤ አዲስ ትሆን እንጂ ለሙያው አዲስ አይደለችም። አሁን ወደ ዘገባው አንለፍ። አዲስ አበባ ነዋሪ የሆነው ዮሐንስ መኮንንና ቤተሰቦቹ በጋራ ተሰብስበው በድምቀት ከሚያከብሩት በዓል አንዱ ፋሲካ ነበር። ከበዓሉ ዕለት ቀደም ብሎ በሃይማኖታዊ ስነ ስርዓት ከሚከበረው የስግደት ቀን ጀምሮ ትንሣኤ የቤተሰባቸው በዓል እንደሆነ ይናገራል። ብዙ ጊዜ ገዳማት ይሄዳለው ቤተሰቦቼ ልጆቼ ና ባለቤቴ የሆነን ገዳማት እናከብራለን ገደማት ሊሄድ የማንችልባቸው ሁኔታዎች ቢፈጠሩም በቅርባችን ባለው አጥቢያ ቤተ ክርስቲያን ሌሊት ቅዳሴ ከአባቶቻችን ጋር ቅዳሴ ተካፍለን ወደ ቤታችን እንመለሳለን። በዚህ መልኩ ነበር የምናከብረው እስካሁን ነው። የዘንድሮ የፋሲካ በዓል ግን ለዮሐንስና ለቤተሰቡ እንደ ወትሮ አይሆንም። የዛሬ አራት ወር ገደማ በቻይና ውሃን ከተማ የጀመረውና በአጭር ጊዜ መላውን ዓለም አዳርሶ ዓለም አቀፍ ወረርሽኝ የሆነው የኮሮና ቫይረስ በኢትዮጵያ መገኘት እንዲሁም በቫይረሱ የተያዙ ሰዎች ቁጥር መጨመርን ተከትሎ የኢትዮጵያ ሃይማኖታዊ ተቋማት ምዕመናን ወደ ቤተ ክርስቲያን ከመሄድ እንዲቆጠቡ መመሪያን አስተላልፈዋል። ይህ ለዮሐንስና ቤተሰቡ ልብ ሰባሪ ቢሆንም መመሪያውን ግን ተግባራዊ እንደሚያደርገው ያረጋግጣል። በጣም ልብ ይሰብራል። በጣም ያሳዝናል። ባለመድ ነው እንግዲህ እዚህ እድሜ በሙሉ አንድም ጊዜ እንደዚህ ገጠው ያቅል በሕይወታችን ምን አልባትም ለቀሩት ልብ የምንነግረው የታሪክ አጋጣሚ ነው ብዬ ነው ማስበው። ግን ደግሞ ለቤተ ክርስቲያን ስንል፣ ለአባቶቻችን ስንል፣ ለራሳችን እና ቤተሰባችን ለመጠበቅ ስንል የአባቶችን ትዕዛዝ ተቀብለሃል። የኢትዮጵያ መንግስት የሰጠው የአስቸኳይ ጊዜ አዋጅ አውጇል። ቤተመቶችን ቅዱስ ሲኖዶስ እንደሰጠው ውሳኔ መሰረት በየቤታቸው ጸሉ ስለተባለ የሀገሪቱንም እንደ ዜጋ የሀገሪቱን ህግ ያከብራለሁ። እንደ አንድ ምእመን የሲኖዶሱን ውሳኔ የአባቶችን ውሳኔ ያከብራለሁ ስለዚህ በቤት ከቤተሰቦች ጋር ሆኜ እናከብራለን እናሳልፋለን ብዬ። ምንም እንኳን ቤተ ክርስቲያናት ህብረተሰቡን ከወረርሽኙ ለመጠበቅ ምእመናን በየቤታቸው እንዲጸልዩ መመሪያዎችን ቢያወጡም አሁንም ግን ሰዎች ወደ ቤተ ክርስቲያናት መሄድን አላቋረጡም። ያለፈው እሁድ በተከበረው የሆሳዕና በዓል ላይም የምእመናን በብዛት ወደ ቤተ ክርስቲያን መሄድና በአንዳንድ ቦታዎች የተፈጠረው መጨናነቅ ከፍተኛ ስጋትን ፈጥሯል። ስጋቱንም ለመቀነስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ውሳኔ የተቋቋመው የተስፋ ልዑክ አብይ ግብረ ኃይል የቤተ ክርስቲያናትን በር ከመዝጋት አንስቶ ሌሎች እርምጃዎችን እየወሰደ ይገኛል። የግብረ ኃይሉ ጸሐፊ ቀሲስ ሙሉ ቀን ብርሃኑ በተለይ በፋሲካ በዓል ዙሪያ እየተደረጉ ስላሉ ጥንቃቄዎች ሲያስረዱ፣ በዓሉ እንግዲህ ቅዱስ ሲኖዶስ ምዕመናኑ ቤታቸው ሆነው እንዲሰል እንዲጾሙ እንዲሰግዱ አዟል። በዛ መሰረት ምዕመናን ቤታቸው ነው ያሉት። በየ ቤተክርስቲያናቱ ግን ውስን ካህናት አገልግሎቱን እንዲፈጽሙ እንዲቀመጡ ባዘዘው መሰረት ቅዳሴውን፣ ኪዳኑን፣ ሰአታቱን፣ ማህሌቱን አጠቃላይ የቤተክርስቲያኑን አገልግሎት ከህማማት በች የነበረውን አሁን ህማማት ላይ ያለውን አገልግሎት የሚከውኑ ካህናት ተመድበው እየተከወነ ነው ያለው። ወደ ቤተክርስቲያን አይኖርም። ቀሲስ ሙሉ ቀን አያይዘው ቤተ ክርስቲያኗ የምታካሂደውን ስርዓት መከታተል ለሚፈልጉና ለሚሰግዱ ምዕመናን በየቤታቸው ሆነው መከታተል የሚያስችላቸው ሁኔታዎች እንደተመቻቹላቸው ያስረዳሉ። ቤታቸው ሆነው አገልግሎቱን እንዲከታተሉ ወይም የሚሰግዱትም አሁን ባሉት ቴሌቪዥኖች ቀጥታ እየተላለፈ ስለሆነ በተለይ ባላገሩ ቴሌቪዥን ታዲያ የሰሙን ህማማትን ከጠዋት ጀምሮ እስከሚያልቅ ስርአቱ እስከሚያልቅ ድረስ በቀጥታ እያስተላለፈው ስለሆነ ሌሎችም ቴሌቪዥን ጣቢያዎች በተወሰነ ሰዓት እየበት እያስተላለፉ ነው። ስለዚህ ቴሌቪዥናቸውን እየተከታተሉ ስርአቱን እየተከታተሉ ቤታቸው ነው የሚሰግዱ ነው የተወሰነው። ሌላው የፋሲካ በዓል ከሚከበርበት አንዱ የሆነው የኢትዮጵያ ወንጌላዊያን አብያተ ክርስቲያናት ህብረት ፕሬዚዳንት ወንጌላዊ ጻድቁ አብዶ በስራቸው ያሉት ከ ስልሳ አምስት በላይ ቤተ እምነቶች ወረርሽኙን ለመቆጣጠር እየወሰዱት ስላሉት እርምጃ ሲያስረዱ መንግስት በአስቸኳይ ጊዜ አዋጁ ከአራት ሰው በላይ መሰብሰብ መከልከሉን ተከትሎ ምዕመናን ወደ ቤተ ክርስቲያናት እንዳይመጡ ተደርገዋል ይላሉ። ሶሻል ሚዲያም እንደገና ደግሞ ሳተላይት ሚዲያዎች አሉ፣ ቻናሎች አሉ። ሞብሳይ ቻናሎች ኢትዮጵያ ክርስቲያናት ህብረት ሁሉንም መጠቀም አይችልም። አስተምህሮ ጋር ከሚሄዱት ከተወሰኑት ጋራ ለህዝቡ መልእክቶች እንዲተላለፉ ነው። አሁን በዓሉንም አስመልክተን እንደዚሁ ወጧትን በተለያዩ ቻናሎች ስለህዝባቸው ያስተላልፋሉ። ይህንን መልክ ነው እንግዲህ ለመድረስ ሙከራ እያደረግን ነው። ለዚህ ሰው ለምሳሌ ጎረቤቶች ሊኖሩ ይችላሉ። ወይም አንድ ቤተሰብ በእነዚሁ መገናኛ ዘዴ ተጠቅሞ በዓሉን በቤቱ እንዲያከብር እና ከጎረቤት ደግሞ ለሌለው እንዲያካፍል ወደ ኢትዮጵያ መግባቱ ከተረጋገጠበት ጊዜ አንስቶ በበሽታው ዙሪያ ያሉ መረጃዎችን ሰዎች እንዲያውቁና መንግስት ያወጣቸው መመሪያዎች እንዲከበሩ ከማስተማር አንስቶ የእምነት ተቋማት ስራቸውን አቋርጠው ምእመናን በቤታቸው ሆነው እንዲጸልዩ ስታደርግ ቆይታለች። የፊታችን እሁድ ለሚከበረው የፋሲካ በዓልም ሆነ ከዚያ በኋላ ካህናት በዝግ ቤተ ክርስቲያናት ምእመናን በሌሉበት ብቻቸውን ይቀድሳሉ። ምእመናኖችም በየቤታቸው ሆነው በተለያዩ የቴሌቪዥን ጣቢያዎች ይከታተላሉ። ያሉን አባተሾመ ፍቅሬ የኢትዮጵያ ካቶሊካዊት ቤተ ክርስቲያን የጳጳሳት ጉባኤ ዋና ጽህፈት ቤት ዋና ጸሐፊ ናቸው። በሁሉም ቤተ ክርስቲያኖቻችን አንዳንድ ሁለት ሁለት ካህናት ሆነው የሳሱሰ ፍቃሴ ይጠቅሳሉ። ህዝብ በሌለበት ነገር ግን ቴሌቪዥን የሚተላለፈው ከአንድ ቤተ ክርስቲያን ብቻ ነው። ሌሎቹ ቤተ ክርስቲያኖች ዝግ አይደሉም። ይህ መንትን ወደ ቤተ ክርስቲያን አመጣት። ካህናት የህዝቡን ጸሎት የህዝቡን ንስሐ የህዝቡን ይቅርታ ተሸክመው ጸሎታቸውን ወደ እግዚአብሔር አደሳሉ። አባ ተሾመ ጨምረው ዘንድሮ የሚከበረው የፋሲካ በዓል በቤተሰብ መሀል በአብሮነት የሚከበር አይደለም ይላሉ። ቤተሰብ ብቻውን በቤተሰብ ውስጥ በጥንቃቄ በታላቅ ጥንቃቄ የሚያከብረው ነው። ዘመን ሊተያይበት ባል አደለም። ይሄ ዘመን አልፎ ስመጣ በጋራ የምናመልክበት በጋራ ቤተክርስቲያን ሄደን ሀሌሉያ ብለን የምንዘምርበት ቤተሰብ ተጠራርቀን በጋራ በዓል የምናከብርበት ጊዜ ሩቅ አይደለም ብለን ተስፋ እናደርጋለን። ለአሁኑ ግን ለዘንድሮ ግን የትንሳኤ በዓላችን በልባችን የምናከብረው ነው፣ በቤታችን ውስጥ የምናከብረው ነው። ቀሴስ ሙሉ ቀንም ይሄ ወረርሽኝ ያልፋል ስሎ የራሳቸውን ምክር ይለግሳሉ። ያልፍ ወረርሽኝ ማልፍ ጠባሳ ቤተክርስቲያኗ ላይ ጥሎ እንዳይሄድ ነው ውሳኔ የተወሰነው ና ቤታቸው ሆነው መስገድ ይችላሉ። እግዚአብሔር መንፈስ ነው። እግዚአብሔር በሁሉም ቤት አለ። እግዚአብሔር ከኛ ጋር ነው። ስለዚህ ሁለትም ሶስትም ሆናችሁ በስሜ ብትሰበሰቡ እኔ በመካከላችሁ እገኛለሁ ነው ያለው ያለው እና በቤታችን ባለችው ቤተ ክርስቲያን ስርአተ አምልኮው ሳይጓደልብን፣ ስርአተ ጸሎቱ ሳይጓደልብን እየሰገድን እየጾም አብዝተን እየጸለይ ይህን ወቅት ይህን ወረሽ ማሳለፍ አለብን። ሁሉም የሃይማኖት አባቶች በተለይ በበዓላት ሰሞን ራስን መጠበቅ የሃይማኖት ተቋማት፣ የጤና ጥበቃ ሚኒስቴር፣ የህክምና ርም መጠበቅ ነው ይላሉ። የበዓል ግዢዎች በሚፈጸሙበትም ወቅት ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግ ይመክራሉ። ከበዓሉ ውጭም ቢሆን ይህን ጊዜ እስኪያልፍ ከቤታችሁ ሆናችሁ ጸልይ ሲሉም ያሳስባሉ። ለአሜሪካ ድምፅ ስመኝሽ የቆየ ፌርፋክስ፣ ሜሪላንድ አመሰግናለሁ ሊሌ ለዘገባው። ሰው የበዛበት ቦታ አይግቡ፣ አይቀላቀሉ። ራሱን ይነጥሩ፣ አፍና አፍንጫውን ይሸፍኑ፣ ፊትዎን አይነካኩ። ይንቁ። ትኩሳትና ሳል ሲኖሮ አይረበሹ፣ የጤና ባለሙያ ፈጥነው ያማክሩ። ሌሎችን አያነካኩ። መረጃዎችን ከጤና ባለሥልጣናቱ ከባለሙያዎችና ከታመኑ ምንጮች ብቻ ያገኙ። ሕይወቶን ለይባላል እና ለሹክሹክታ አሳልፈው አይስጡ። ስለ ኮሮና ቫይረስና ስለ ኮቪድ-19 ድብቅ ነገር የለም። በግልጽ ይነጋገሩ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችያለች። ወደ ሐዋሳ ደግሞ ልሰዳችሁ። እዚያ ሰው ጠንቃቃ ይመስላል። ከዮናታን ዘብዴ ነዋሪዎች ይናገራሉ። ለዝርዝሩ ወደ እርሱ ልምራችሁ። በቀለ ገብረ ሚካኤል ይባላለሁኝ። የአዋሳ ከተማ ነዋሪ ነኝ። አቶ በቀለ ገብረ ሚካኤል ያገኘኋቸው መስቀል አደባባይ ከሚገኘው ከፖሊስ ኮሚሽን ፊት ለፊት በእግረኛ መንገድ ሲያዘግሙ ነበር። ሁለት ወፋፍራም አውራ ዶሮችን አንጠልጥለዋል። ረጅም መንገድ በእግራቸው እንደተጓዙ ፊታቸው ላይ ችፍ ያሉ ላብ ያሳብቅባቸዋል። በእግራቸው ማዝገማቸውም በምክንያት ነበር ከሰዎች ጋር ያላቸውን ንክኪ ለመቀነስ ለማነጋገር እንደፈለግኳቸው ገብቷቸው ርቀታቸው እንደጠበቁ ሰላምታ ተለዋውጥን። ከገበያ መመለሳቸው ነበርና ስለ ገበያ ጠየቅኳቸው። ትናንት የከብት ገበያ ሄጄ ነበር። በሬ በተወሰነ መጠን ጨምሯል። ዶሮ ጥሩ ነው። አምና ከገዛሁት አልጨመርም። አምናም ትላልቅ ዶሮዎች እስከ አራት መቶ ብር ያወጡ ነበር። አሁንም ያው አራት መቶ ሀያ አምስት ሂሳብ ሁለቱን ስምንት መቶ ሀምሳ ነው የገዛ። ስለዚህ ብዙ ጭማሪ የለ። በአዋሳ ከተማ የበዓሉ ድባብ ቁጥብነት የሚንጸባረቅበት፣ ስጋትና ቀዝቀዝ ያለ ስሜት የተጫጫ ነው ነገር ግን የተለመደው የወትሮ የአከባበር ዘይቤ የሚስተዋልበት መሆኑን ቪኦኤ ተመልክቷል። ጋሽ በቀለም ይህን ሀሳብ ተጋርተዋል። በዓሉ መልካም ነው። ያው ሰው በውስጡ ያለውን የበዓል ፍላጎትና ተነሳሽነቱ አለው። ግን ያው መንግሥት ባስቀመጠው አቅጣጫ መሰረት ርቀቱን ጠብቆ ለመንቀሳቀስ ሲባል ያው በጥንቃቄ ነው። እኔ አሁን ዶሮ ለመግዛት ሄጄ ነበር። ወደ ውስጥ ዘልቄ አልገባሁም። ውጭ ላይ ያለውን ነው ገዝቼ የመጣሁት። ከዚህ ቀደም ቤተሰብ ለዚህ በዓል ከተለያየ ከተማ ከተለያየ ተሰብስቦ እንደው ልጅ መጥቶ የልጅ ልጅ ሁሉም ተሰብስ ነው የሚያከብሩ ዘንድ እንደዚ አይነት ነገር አለ ወይ? እንዴት ነው እርሶ ጋር ከልጆቹ ጋር ከቤተሰቡ ጋር እንዴት ነው የሚያከብሩት? አብሮን ብዙ ጊዜ የቆየ ስለሆነ በያሉበት ማክበር ይከብዳል። እኔ አሁን ልጅ አዲስ አበባ ነበረ ስራ ላይ ያለው ጨቅጭቄው መጥቷል። ግን ምንድን ነው በዓሉን ስናከብር አሁን ሰላም አልተባባል ያው መልካምነትን ተገላልጸን ነው እሱም ወደ ክፍሉ የገባው እንጂ እንደ ድሮ ተቃቅፎ ተሳስሞ ምናምን የለም። እርስዎ በግል ምን አይነት ጥንቃቄ ነው የሚያደርጉት? አሁን ምንድነው፣ ትናንት ገበያ በሚሄድበትም ጊዜ ጭንብል በኪሴ ይዤ ያለሁኝ፣ ሳኒታይዘሯንም ኪሴ ውስጥ ይዤ ያለው። በእርግጥ አሁን በመንግስት ሲነገር የነበረው በባለሙያዎች ግብይት ከፈጸማችሁ በኋላ እዚ፣ እጅ አትመታቱ፣ አትጨባበጡ ያንን ያደርጋሉ። እንደው አጠቃላይ የከተማው ድባብ ከዚህ ከኮሮና ጋር ተያይዘ የአጠቃላይ የበዓሉ ድባብ ምን ይመስላል? የበዓሉ ድባብ ያው እንደነበረ ነው ግን እንቅስቃሴ በተወሰነ ደረጃ የተገደበ ስለሆነ መንገዶች ላይ ብዙ ተላላፊ አታይም እንጂ ያው ሰው የሚንቀሳቀሰው የበዓልን ስሜት ይዞ ነው እና አድባቡ ጥሩ ነው። ጥንቃቄው የጣለው ጥላ አለ። የከተማው ነዋሪ የሆኑት ወይዘሮ እንግዳ ወርቅ ዳንኤል የዘንድሮ የፋሲካ በዓል አከባበር ከወትሮ የተለየ ነው ብሎኛል። እንኳን አብሮ አደረሰ። ያው የዘንድሮ ቀዝቀዝ ያለ ነው፣ ከአምናው ቀዝቀዝ ያለ ነው። ከአምናው ምንድን ነው ምክንያት? ያው በኮሮና ምክንያት ነው ቀዝቀዝ ያለው። አሁን ከቤተሰብ ጋር እናንተ እንዴት ነው የምታከብሩት? እንደ ቀድሞ ተሰብስባችሁ ጎረቤት ተጠራርታችሁ ታከብራላችሁ? አይደለም፣ እንደ ቀድሞ አይደለም። አሁን ብቻ ለብቻ ነው፣ አንጠራራም። ገበያ እንዴት ነው? ገበያ ያው ቀዝቅዘዋል፣ እንደ በፊቱ አደለም። እኛ የመጠነውን ከሩቅ ነው። ልጆች አሉት ሌላ ሀገር ነው የሚኖሩት? እዚሁ እዚሁ ኖረው ተሰባሰባላችሁ? ይመጣሉ የእርስዎ ጋር ወይስ እንዴት ነው? ልጆች ከኔ ጋር ናቸው። በዓላት ወትሮም ኢትዮጵያውያን ባህላቸውን ይበልጥ የሚያንጸባርቁበት፣ አንድነታቸውንም የሚያጠናክሩበት ወቅት ቢሆንም ቅሉ በዓለም አቀፍ ደረጃ ብዙን የፈጀ ያለው የኮሮና ቫይረስ ወረርሽኝ ትውልድ አስቆጥሮ ዘመናትን ተሻግረው እዚህ ግድም የደረሰው የውሴትና ባህል ገብራዊ እንዳይሆን ምክንያት ሆነዋል። አሁን ይሄንን ለረጅም ጊዜ ሰው እየከወነው የቆየውን ልምድ ማስቀረት ከባድ ነው፣ ግን ምንድን ነው የጤና ባለሙያዎች በሚሰጡት አቅጣጫ መሰረት ተገቢውን ጥንቃቄ እያደረጉ ርቀትን ጠብቆ በዓሉም ቤተሰብ አድርጎ ማክበሩ ጥሩ ነው። ምክንያቱም በአጋጣሚ የሚገኝ በዓመት አንዴ ሁለቴ የሚገኝ ስለሆነ ልጆቹም ትውስታ ስላላቸው አብሮ ማክበሩ ጥሩ ነው፣ ግን ጥንቃቄው እንደተጠበቀ የህይወት ጉዳይ ነው። የህይወት ጉዳይ ስለሆነ ጥንቃቄው እንደተጠበቀ መሆን አለበት። በሐዋሳ ከተማ የሚገኘው ትልቁ ገበያ የሰዎችን ቁጥርና ንክክል የመቀነስ ሲባል ለሶስት የተከፈለ ሲሆን አሁን የሚገኝበት በአሮጌ አውሮፕላን ማረፊያና በሀዋሳ ኢንዱስትሪ ፓርክ ፊት ለፊት በተሰየመው አዲሱ ገበያ ነው። ትግስት ያቆብን እዚሁ ነበር ያገኘኋት። የዘንድሮ የፋሲካ በዓል እንዴት ነው? ዛሬ ስቅለት ነው። ከአምናው ጋር እንዴት ታያስታያች? ሲነጻጸር እንዴት ታያች? ምን ይነጻጸራል? ቤታችን ቁጭ ብለን አንወጣ እንገባ። ስንወጣ በሰቀቀ ነው። ቤት ቁጭ በሉ የተባለ በዓል ስለሆነ እንዳይቀር በሚል ነው እንጂ እንደ በፊቱ አይደለም። በዓሉን ከቤተሰቦቿ ጋር እንዴት እንደምታሳልፍ ነግራኛለች። በፊት ሰው እንደምን ስንጠራው አሁን በዚህ በዓል ሰው አንጠራም። ለራሳችን እንችላም። ቤት ውስጥ ለራሳችን ብቻ የሆነ ነገር አድርገን ነው የምናከብረው። ምንድን የምታደርገች ጥንቃቄ? በግ የኮሮና ቫይረስ እንዳይዙ ያሁን ንጽህናዬን መጠበቅ ነው። የራሴን የቤቴን ንጽህና መጠበቅ ነው። ስገባ ልብሴን ቀይራለሁ። የወጣውበትን አሁን ገበያ ሰው ይጠነቀቃል። እንዴት አየሽ? የሚጠነቀቅም አለ፣ ግን በብዛት መነካካት አለ። በንግድ ስራ የተሰማራቸው የምስራች ወገሶ የ2012 የፋሲካ በዓል ገበያ ከኮሮና ቫይረስ ጋር በተያያዘ መቀዛቀዝ አሳይቷል ብለኛለች ያው ብር የለው በበሽታው የተነሳ ብዙ ሰው ቤት ነው የተቀመጠው። እየሰራ አይደለም። ለዛ ብር ስለሌለው እንደ ድሮ አይገዙ። በሐዋሳ ከተማ ያልተገደበ የሰዎች ንክክ አካላዊ ቅርበት ጥንቃቄና ማስተዋል ያልተሞላበት እንቅስቃሴ መኖሩን ቪኦኤ ተመልክቷል። ለበዓሉ ፍጆታ የሚውሉ ቁሳቁሶችን ለመሸመት የሚደረገው ጥድፊያና በገበያ የሚታየው መስተጋበርም ሰሞኑን የሰው ዘር አዕምሮና ልብ ሰቅዞ የያዘው የኮሮና ቫይረስ ወረርሽኝ ያገናዘብ አይመስልም። በሌላ በኩል ደግሞ የቤተ እምነቶችና የመንግስት ትእዛዝ የሰሙ የክርስትና እምነት ተከታዮች ስግደትና ሌሎች ሃይማኖታዊ ስርዓቶችን በቤታቸው እየፈጸሙ ናቸው። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም አመሰግናለሁ፣ ዮናታን። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይልሳት ቪኦኤ 24 ላይ ነው የምንገኘው። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ከፕሌይ ስቶር እና ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁ። እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። ፕሮዲውሰሩ ንጉሱ ታምሬ ነው። ዘንድሮ የኢየሩሳሌም ጉዞ የለም፣ በኮቪድ-19 ምክንያት ተሰርዟል። ንጉሴ አክሊሉ የኢየሩሳሌም ድርጅት ኃላፊዎችን አነጋግሮ ተከታዩን አሰናድቷል። እንኳን አደረሰህ ንጉሴ። ወደ ቅንብሩ እንዝለቅ። ቦርድ ምክትል ሰብሳቢ ነኝ። እንግዲህ ይህንን በእንስሳታችን የነጻ አገልግሎት የምንሰጥበት ስራ ነው። ሱፐር ሆሊሴ ቤል ትምህርት ቤት የሚባል የዛ ትራፊኪያዥ ና ባለቤት ነኝ። በኩረት ጉሃን ሳሙኤል ማሞ ከሀምሳ ስድስት ዓመት በኋላ የእስራኤል ኢየሩሳሌም ጉዞዋችሁ ዘንድሮ በዚህ በአሁኑ ጊዜ በዓለም ላይ በተከሰተውና በኢትዮጵያም ውስጥ ገብቶ ባለው የኮሮና ወረርሽኝ ምክንያት ተቋርጧል። እንደው ለጉዞው ያደረጋችሁት ዝግጅት እስከምን እንደነበረ በአጭሩ ቢገልጹልኝ። ምእመናንን መዝግበን ነበር። ቁጥራቸው ወደ ሶስት መቶ ይጠጋል የሚል ግምትም ነው የነበረን። በእኛ ላይ ብቻ የተፈጠረ አይደለም፣ በአለማት የተከሰተ ጉዳይ ነው። ይሄንን ተቀብለን ከመንግስትም በተሰጠው አቅጣጫና መመሪያ መሰረት ቅዱስ ሲኖዶስን ባወጣውንት መሰረት ጉዞውን አቁመን በገንዘብ ተጠየቁ ምእመናን የመንግስት ስራ። እስኪ አሁን ደግሞ ስለ ጉዞዋችሁ አላማ በአጭሩ ያጫውቱኝ። የሚጓዝበት ዋናው ዓላማ በኢየሩሳሌም የሚገኙ ገዳማትን መጎብኘት፣ ማዳበር እና ከእነሱ ጎን መቆም ነው። በየዓመቱ ላለፉት ሀምሳ ስድስት አመታት እንግዲህ ዘንድሮ የመጀመሪያ ጊዜ ነው ሲቋረጥ። የተጀመረበትን የራሱ ምክንያት አለው። ከአንድ ሺህ አምስት መቶ ኪሎ በላይ በርበሬ፣ ሽሮ፣ ቅቤ፣ ቋንጣ፣ በሶ፣ የጤፍ ዱቄት የመሳሰሉትን ለዓመት የሚሆነውን በሰባቱ ገዳማች ገዳማት ውስጥ ለሚገኙ አባቶች ይዘን ተሸክመን ነው የምንሄደው። ይህንን ስናደርግ እንግዲህ ያው ወደ ሶስት መቶ የማያንሱ ምዕመናንን ይዘን ነው የምንጓዘው። ወስደን እዛ እናከፋፍላለን። የስራ አመራር ቦርድ ነው ይዞ የሚሄደው። አብሮን ደግሞ ወጣቶች በመንፈሳዊ እውቀት የጎለበቱ በየአውቶቡሱ ምዕመናንን መርዳት የሚችሉ የሚደግፉ፣ የሚረዱ ፈጥነው የሚደርሱ ወጣቶችን በየአውቶቡሱ ውስጥ የሚያስተምሩ ገለጻ የሚያደርጉ ይዘን ነው የምንሄደው። እነኚህ እንግዲህ ይዘን ከገባን በኋላ በሕማማት ሰሞን በተለይ በእስራኤል መንገዶች ላይ የስቅለት ለት መውሰድ እንችላለን። የፒላጦስ አደባባይ የሚባል አለ። እዛ አካባቢ የተዘጋጀ መስቀል አለ። ከዝቅተኛ ቦታ ያንን መስቀል ይዘን ጌታ ሆይ ሰቀል ወይ በቀሉ ወይ ጌታ ወይ እያል በተለይ እናቶች ልሳ እየገቡ እያለቀሱ ኪርያላይሶን እያሉ ያንን መስቀሉን ተሸክመን መድኃኒታችን ጌታችን ኢየሱስ ክርስቶስ ከሁለት ሺህ ዓመት በፊት ስቃይ እየደረሰበት በየምዕራፉ እያረፈ ያረፈበትን ምዕራፍ ተከትለን ዳገቱን ወጥተን እስከ ቀራንዮ አደባባይ ድረስ እንጓዛለን። የስቃዩን መከራውን እያሰብን ታስታውላቸው? አዎ እያስታወስን ያንን ይዘን መስቀሉን ቀራንዮ መስቀል ላይ ቦታ ላይ በማስቀመጥ ከዛ በኋላ ጸሎት ይደረጋል እና የችግጀት ስነ ስርዓቱም ይቀጥላል። በኩረት ጉሃን ሳሙኤል ማሞ፣ ለጊዜው በጣም አመሰግናለሁ። መልካም በዓል አመሰግናለሁ ንጉሴ ተከታዩ የሙዚቃ ቃና ነው ዝግጅቱን አቀናቆ የሚያቀርብላችሁ ደሳለኝ መኮንን ከድግሱ ጋር ተሰልፏል ብርሃነ ትንሣኤውን ለመሆናችሁ እየጠበቃችሁ ላላችሁ ሁሉ የመንፈሳዊ ዝማሬዎች መድብል አዘጋጅቶ ነው ለዛሬ የቀረበላችሁ ደግሞ እንደምትሰሙት የድንቂቱ አሬታ ፍራንክሊን ሎርድስ ፕሬየር ነው የጌታ サーフィンネルギー・カダーズ・イングステンン ጌታችን ሆይ በሰማይ የምትኖር ስምህ ቀደስ መንግስትህን ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን እያለች ያዜመችልን ታዋቂዋ የሶልና የጋስፕል ተጫዋች አሪታ ፍራንክሊን ነበረች። ሰለሞን አመሰግናለሁ። ሰላም፣ ሰላም፣ ሰላም። ጤና ይስጥልኝ የተከበራቸው የሙዚቃ ቀን አድማጮች በያላችሁበት ሳምንታዊ የክብር ሰላምታ ይድረሳችሁ። ነገ የሚከበረውን የፋሲካ በዓል ለምታከብሩ መልካም ፋሲካ እያልኩኝ ሉኪንግ ፎር ዩ የተሰኘውን የከርክ ፍራንክሊን ዜማ አስቀጥላለሁ በዘማሪያኑ ታ To all my people in the struggle, you think God's forgotten about you. Here's some pain medicine. Let's go! You in your car, you at the house, on your job. Let's go now in the front now in the back now Let's go now ፍራንክሊን በዘማሪያኑ ታጅቦ ሉኪንግ ፎር ዩ እያለ ያዜማውን መዝሙር ነበር ያደመጥነው። ኢየሱስ እኔን ከኃጢአት ለማዳን ሲል ተሰቃይቶ የተሰቀለበትን ያንን የተበሳቆለ ያረጀ መስቀል እወደዋለሁ። ለዘላለም በልቤ አስቀምጠዋለሁ። ወርቄና ጌጤ ነው። ዘኦልድ ራጌድ ክሮስ የተሰኘውን የቤሲ ግሪፍንን ዜማ እናድምጥ። On a hill far away, stood an old, rugged cross. The emblem of suffering and shame. You know I love that old cross. Yeah. the dearest the dearest and best for a world despised by the world let me tell you it has a wondrous it has a wondrous a wondrous attraction oh hallelujah attraction for me Just a pardon, just a pardon, just a pardon, and sanctify me. Oh, so I'll cherish, I'm gonna cherish, cherish, cherish, cherish that. Cross. oh yes I am, oh yes I am. Till my trophies, one of these old days. All of my trophies, all of my trophies, all of my fine clothes, all of my jewelry at my Jesus' feet now. Ah. I've got to lay down but here's what I'm going to do I don't know about you I'm going to cling cling. Cling. Oh, cling cling cling cling cling to the Cross. Oh yes I am oh yes I am oh yes I am then I'll it's it someday I'm going on a home I've got to go home I've got to go home My, my, my, my, my ኢየሱስ እኔን ከኃጢአቴ ለማዳን ሲል ተሰቃይቶ የተሰቀለበትን ያንን እየተበሳቆለ ያረጀ መስቀል ወደዋለሁ፣ ለዘላለምም በልቤ ያስቀምጠዋለሁ። ወርቄና ጌጤ ነው። ዘ ኦልድ ራጌድ ክሮስ እያለች ያዜመችልን ቤሲ ግሪፍን ነበረች። ክራይ ዩር ላስት ቲር፣ የቢሾፕ ፖል ሞርተንን ዜማ ነው ቀጥለን የምናደምጠው። Was here right now. You know what he would say? Ain't no need to worry. What the night is gonna bring? It'll be all over in the morning. In the ስቲር የቢሾፕ ፖል ሞርተንን ዜማ ነበር ያደምጥ ነው። የተከበራቸው የሙዚቃ ቃና አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። በዓለም ለምትገኙ የክርስትና እምነት አማኞች እንኳን በሰላም ለብርሃነ ትንሣኤው አድረሳችሁ እያልኩ በአንድሪያ ደይ ራይዛ በተሰኘው ዜማ አሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ንሰንብት። ደሳለኝ መኮንን ነኝ፣ በእኔ በኩል ቻው You're broken down and tired of living ያላቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በፋሲካ ምሽት ልዩ ዝግጅት እንገናኝ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ፕሮዲውሰሩ ንጉሱ ታምሬ ነው ያስተናገድኳችሁ ሶሎሞን አባተ ነኝ። እባካችሁ ራሳችሁን ከኮሮና ቫይረስ ጠብቁ። ከኮቪድ-19 ራሳችሁንም ሌሎችንም ጠብቁ። ብርሃነ ትንሣኤን በጸጋ ተቀበሉ። ሰላም፣ ጤና ይስጥልኝ። ደህና ደሩ።